ከማህበረሰብ ለማህበረሰብ ዶክተር ግርማ ሞላ የኢትዮጵያን እንታደግ ሰብሳቢ የፈረንጆቹን የገና በዓል እንዲሁም ደግሞ በቅርቡ የሚከበረውን የኢትዮጵያኖችን የገና በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በቅድሚያ ኤስቢኤስ የአማርኛው ክፍል ይህንን መልእክት እንድናስተላልፍ እድሉን ስለሰጠን በጣም እናመሰግናለን። ውድ ትውልደ ኢትዮጵያንና የኢትዮጵያ ወዳጆች፣ ኢትዮጵያን እንታደግ ሴቭ ኢትዮጵያ ለፈረንጆች ገናና አዲስ ዓመት እንዲሁም በቅርብ ለሚከበረው የኢትዮጵያ ገና እንኳን በሰላም አደረሳችሁ። ድርጅታችን አዲሱ ሀያ ሀያ አምስት የሰላም የጤና የፍቅርና የመቻቻል ዘመን እንዲሆንላችሁ ይመኝላችኋል። መልካም በዓል ግርማ ሞላ ኢትዮጵያ ኢትዮጵያን እንታደግ ሰብሳቢ ዶክተር ግርማ ሞላ የኢትዮጵያን እንታደግ ሰብሳቢ የፈረንጆቹን የገና በዓል እንዲሁም ደግሞ የኢትዮጵያውያንን የገና በዓልና የአዲሱን ዓመት ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ዶክተር ግርማ እናመሰግናለን። አመሰግናለሁ። እኔም መልካም በዓል ለሁላችንም። ከማህበረሰብ ለማህበረሰብ